አቡነ ዘበሰማያት ይትቀደስ ስምከ ትምጻ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ እለትነ ሀበነ ዮም ህድግ ለነ አበሳአነ ወጌጋየነ ከመ ንንኸኒ ንሂድግ ለዛበሰ ለነ ታብአነ እግዚኦስ ተመንሱት አላድነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም